እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ከረማችሁ? እግዚአብሔር አምላክ የከበደውን ሁሉ አስወግዶ የአመቱን ቀናት በሰላም አሳልፎ ከክፉ ነገር ሁሉ ጠብቆ እንዲያው በአጠቃላይ ስላደረገልን እና ስለሚያደርግልን ቸርነት ሁሉ ውለታ ወረታው መስጋና ብቻ በመሆኑ ክብር ምስጋና ለዘላለሙ ለእሱ ይሁን። ዛሬ እንደ እግዚአብሔር ፈቃድ የምንማርበት የትምህርት ርዕስ ዕርገት በተዋህዶ የሚል ነው። የጌታ ዕርገት በተዋህዶ የጌታ ዕርገት በተዋህዶ ስንል በተዋህዶ ቤተ ክርስቲያን ማለትም ይሆናል። ግን ዋናው የጌታ ዕርገት በተዋህዶ ስንል ምን ማለታችን ነው? የጌታ ዕርገት በተዋህዶ ማለት የእኛን ስጋ የእኛን ሰውነት እንደተዋሃደ በቀደመ ክብሩ ተቀመጠ፣ ወደ ቀደመ ክብሩ ተመለሰ፣ በነበረበት ድሮ በነበረበት ኪሩቤል ላይ ተቀመጠ ማለት ነው እና ዛሬ ጌታችን ያረገበት ዕለት መታሰቢያ እሁድ ነው። የማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ ምን ይላል? ጌታ ኢየሱስም ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። ከእነርሱ ጋር ከተነጋገረ በኋላ ምን ብሎ ነው የተናገረው? በሐዋርያት ስራ ምዕራፍ አንድ ላይ እንደምናየው ሐዋርያቱም እንግዲህ ወደ መጣሁበት እመለሳለሁ፣ እኔ ሄጄ መንፈስ ቅዱስን እስክልክላችሁ ከኢየሩሳሌም ከተማ አትውጡ፣ ስትጸልዩ ቆዩ፣ ያን ጊዜ ኃይልን ትለብሳላችሁ። ኃይልን ከለበሳችሁ በኋላ ስለ እኔ ከፀሐይ መውጫ እስከ መግቢያ በዓለም ዙሪያ ሁሉ ምስክሮች ትሆናላችሁ፣ ትሰብካላችሁ እያለ መመሪያን ከመስጠት ጋር የተነጋገራቸው በበረከት ነበር። ባረካቸው ይላል። ይህን ሁሉ ካለ በኋላ ባረካቸው። ከባረካቸው በኋላ ከፍ ከፍ አለ። ዓይኖቻቸው እያዩ መላእክትም አሁን ሲሄድ እንዳያችሁት ዳግም ይመጣል እያሉ እያጽናኗቸው በክብር አድርገ በአባቱም ቀኝ ተቀመጠ። ከሄደ በኋላ እንደ ተናገረው በአስረኛው ቀን መንፈስ ቅዱስን ላከላቸው። መንፈስ ቅዱስም ጸጋውን አፈሰሰላቸው። በሚቀጥለው ሳምንት የምናስበው ነው። ስረ ጳራቅሊጦስ እና ጌታ በተዋህዶ አረገ በተዋህዶ ተወለደ በተዋህዶ ተጠመቀ በተዋህዶ መከራን ተቀበለ በተዋህዶ ተሰቀለ በተዋህዶ ሞተ በስጋ በተዋህዶ ተቀበረ በተዋህዶ ተነሳ በተዋህዶ አረገ በተዋህዶ በአባቱ ቀኝ ተቀመጠ በተዋህዶ ዳግም ይመጣል በተዋህዶ ዓለምን ያሳልፋል በተዋህዶ ለዘላለም ይኖራል ወምኩናኑኒ ለመንግስቱ ፍጻሜ የለውም። ዋሎ ማኃይለክት ለመንግስቱ ተዋህዳዊ መለኮታዊ መንግስቱ ፍጻሜ የለውም። የኦርቶዶክስ ተዋህዶ ትምህርት ይሄ ነው። እንግዲህ የተዋህዶን ምስጢር ሁል ጊዜ የተዋህዶን ትምህርት ለመማር ትልቅ መነሻ የሚሆንን በተደጋጋሚ ነግረናቸዋል። አንዲት ጥቅስ አለች በእያንዳንዳችን አይምሮ ልትቀረጽ የሚገባት ተባብለናል። በተዋህዶ ነው ያረገ ብለናል። በተዋህዶ አረገ ስንል ተዋህዶ ማለት ምን ማለት ነው? መጀመሪያ ተዋህዶ ማለት ምን ማለት ነው? እኛ የተዋህዶ ልጆች ተዋህዶዎች ነን ስንል የተዋህዶነታችን ምልክት ምንድን ነው? ምስክሩ ምንድን ነው? ንግግራችን፣ አባባላችን ምንድን ነው? ስለዚህ ተዋህዶ ማለት ምን ማለት እንደሆነ ቅዱስ ቄሮሎስ ሲያበራራልን በሁለት አረፍተ ነገሮች አስሮልናል። በዮሐንስ ወንጌል ምዕራፍ አንድ ቁጥር 14 ላይ የተጻፈውን ቃል ስጋ ሆነ የሚለውን ወስዶ በሁለት አረፍተ ነገሮች አስሮልን፣ አመስጥሮልን፣ ተርጉሞልን ሄዷል። ተባብለን ተነጋግረናል። ምን ነበር የተባባልን? እግዚአብሔር ይባርክልኝ። እንቲ አሁ ለቃል ኮነ ለስጋ አያችሁ? እንቲ አሁ ለቃል ኮነ ለስጋ አንድ አረፍተ ነገር። ሁለተኛው አረፍተ ነገር ምንድን ነበር? ወእንቲ አሁ ለስጋ ኮነ ለቃል። እንቲ አሁ ለቃል ኮነ ለስጋ ምን ማለት ነው? የቃል ገንዘብ ለስጋ ሆነ ዶላር አይደለም ብር አይደለም የቃል ገንዘብ ለስጋ ሆነ የመጀመሪያው አረፍተ ነገር እንቲ አሁ ለቃል ሆነ ለስጋ የቃል ገንዘብ ለስጋ ሆነ በእርግጥ ተደመደመ ዛሬ ያ ምንድነው የቃል ገንዘብ ለስጋ ሆነ ማለት ቃል ማለት ምን ማለት ነው ቃል ማለት ከሥላሴ ከሦስቱ አካላት አንዱ እግዚአብሔር ወልድ ማለት ነው። የእግዚአብሔር ልጅ እግዚአብሔር ወልድ፣ የእግዚአብሔር ልጅ ሰው በመሆኑ ኢየሱስ ክርስቶስ፣ አማኑኤል፣ መድኃኒ ዓለም የተባለው የእግዚአብሔር ልጅ አብ፣ ወልድ፣ መንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው የምንለው ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ከእግዚአብሔር አብ፣ ከእግዚአብሔር መንፈስ ቅዱስ ጋር በመለኮት እኩል የሆነ ዓለማት በእሱ ቃልነት የተፈጠሩት አምላክ የሆነ ፈጣሪ የሆነ ጌታ የሆነ እግዚአብሔር ወልድ ማለት ነው። ቃል ስን ስለዚህ የቃል ገንዘብ ለሥጋ ሆነ። በተዋህዶ ምን ማለት ነው? የቃል ገንዘቡ ምንድን ነው? ቃል ማለት ተነጋግረናል እግዚአብሔር ወልድ ማለት ነው። ከሥላሴ አንዱ እግዚአብሔር ወልድ ነው። የቃል ገንዘቡ ምንድን ነው? ፈጣሪነት፣ አምላክነት፣ እግዚአብሔርነት፣ ጌትነት፣ ምሉዕነት በሰማይም በምድርም በሁሉም ቦታ መገኘት፣ የሚሳነው ነገር አለመኖር፣ ኃያልነት፣ አሸናፊነት፣ ዘላለማዊነት ይህ ሁሉ የቃል ገንዘብ ለሥጋ ሆነ። ሥጋ ማን ነው? ከወላዲት አምላክ ከድንግል ማርያም ማኅፀን ከእሷ የተከፈለው አካል ከስጋዋ ስጋን ከደሟ ደምን ከነፍሷ ነፍስን እንደማንኛችንም ሕፃናት በድንግል ማርያም ማህፀን አሁን ያ ከዚህ ዘላለማዊ ከዚህ መለኮታዊ አካላዊ ቃል ጋር ከድንግል ማርያም የተወሰደው ስጋ ደም ነፍስ እንደማንኛችንም ሰው እንደማንኛችንም ህፃን እንደማንኛችንም ሰው ያ ስጋ የምንለው ያን ነው። ከድንግል ማርያም የተወሰደው ስጋ ደም ነፍስ እንደማንኛችንም ማንኛችንም ህፃን ያ የሚጨበጠው የሚዳሰሰው ያ ደካማው ያ ፍጡሩ ከዚህ ከማይመረመረው እግዚአብሔር ወልድ ጋር ከእግዚአብሔር ፈጣሪ ከሆነ እግዚአብሔር ወልድ ጋር አምላክ ከሆነ እግዚአብሔር ወልድ ጋር እግዚአብሔር ከሆነ እግዚአብሔር ወልድ ጋር ጌታ ከሆነ እግዚአብሔር ወልድ ጋር ምልአቱ ከማይወሰነው እግዚአብሔር ወልድ ጋር ሁሉን አሸናፊ ከሆነው እግዚአብሔር ወልድ ጋር ዘላለማዊ ከሆነው እግዚአብሔር ወልድ ጋር ሕያው ከሆነው እግዚአብሔር ወልድ ጋር ቅዱስ ከሆነው እግዚአብሔር ወልድ ጋር ተዋሃደ። ሲዋሃድ ይህን ሁሉ የእግዚአብሔር ወልድን ሀብት ሀብት አደረገ ስጋ የቃል ገንዘብ ለስጋ ሆነ ማለት፣ ስጋ ሊሰራው የማይችለው የአካላዊ ቃል ስራ በስጋ ተገለጠ ማለት፣ ስጋ የማይሰራው የአካላዊ ቃል የእግዚአብሔር ወልድ ስራ በስጋ ተገለጠ። ስጋ ሰራ ስለተዋሃደ። ለምሳሌ ያህል በድንግልና ድንግልና እንዳለ በዝግ ድንግልና በህቱም ድንግልና መወለድ የረቂቅነት ስራ ነው። ይህ የፍጥነት የሚዳሰስ የሚጨበጥ የሰው ስራ አይደለም። የመቤታችን ድንግልና ሳይዛባ እንዲሁ ተወለደ በተአምር። ለምን ያን ረቂቁን የማይታየውን አካል ስጋ የወረ ግዙፉ አካል ገንዘቡ ስላደረገ ስለተዋሃደ ያለ መቀላቀል ያለ መለያየት ስለተዋሃደ ስለተዋሃደ በድንግልና ተወለደ። ድንግልናው አንዳለ ስለተዋሃደ ያን ስጋ ፈጣሪነትን አምላክነትን አካላዊ ቃልን ስለ ተዋሃ ስለ ተዋሃደ እውራንን አበራ፣ ሐንካሳንን አረታ፣ ለምጻምን አነጻ፣ አጋንንትን አባረረ፣ ህሙማንን ፈወሰ ሙታንን አስነሳ። አምላክ ብቻ ሊሰራው የሚገባውን ስራ ስጋ ሰራ፣ ከአምላክ ጋር ተዋህዶ በተዋህዶ ሰራ። በሞተ በተቀበረ ጊዜ መቃብሩ ሳይከፈት በከባድ ድንጋይ እንደተዘጋ ስጋ ተነሳ። ለምን ምንም ግዙፍ ነገር የተቆለፈ ነገር? የተዘጋ ነገር የማያስቀረውን ኃያል ረቂቅ አካላዊ ቃል እግዚአብሔርን ስለተዋሃደ መቃብሩ ሳይከፈት ተነሳ። ስለተዋሃደ በክብር አድርገ ከአካላዊ ቃል ጋር ተዋህዷልና ማድረግ ብቻ አደለም በኪሮየል ላይ ተቀመጠ የአውዳቂ ስጋ ያ በእግረ አጋንንት የተረገጠ ስጋ፣ ያ የወደቀ ስጋ፣ ያ የሞተ ስጋ በክብር አረገ። በአብቀኝ በኪሩቤል ላይ ተቀመጠ። በተዋህዶ በኪሩቤል ላይ ተቀመጠ። ከመላእክት በላይ ሆኖ አያችሁ። ኪሩቤል ማለት ዙፋኑን የሥላሴን ዙፋን መንበረ ሥላሴን የያዙ መላእክት ናቸው። ስለዚህ በተዋህዶ የኛ ስጋ ኪሩቤል ላይ ተቀመጠ። መላእክት ተሸከሙት፣ መላእክት ተገዙለት፣ መላእክት ሰግሩለት፣ መላእክት አመሰገሩት። ስለተዋህደ ያን ሥጋ ማለት ይህ ስጋ ያን አካላዊ ቃል እንቲያ ብለህ ቃል ከሆነ ለስጋ የቃል ገንዘብ ለስጋ ስለሆነ በተዋህዶ የሚጨበጠው የሚዳሰሰው ሥጋ የማይጨበጠውን የማይዳሰሰውን ኃያል እግዚአብሔርን ስለተዋሃደ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተወልደ እማርያም እምቅድስት ድንግል ከድንግል ማርያም የተወለደው የማይሞተው የማያልፈው ቅዱስ ቅዱስ ቅዱስ እግዚአብሔር ተባለ። በተዋህዶ ሥጋ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበዕፀ መስቀል ተሣሃለነ እግዚኦ ተባለ። በዮርዳኖስ የተጠመቀው በእንጨት ላይ በቀራንዮ የተሰቀለው እሱ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ተባለ። ተሳለን ነው እግዚኦ ይቅር በለን አቤቱ ይቅር በለን ተባለ። ለምን የቃልን ገንዘብ ገንዘቡ ስላደረገ ሥጋ በተዋህዶ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሣልስት ዕለት አርገ በሰባት ተባለ ውስተ ሰማያት ዘተንሥአ እሙታን ከሙታን የተነሳው አርገ በሰባት ውስተ ሰማያት ወደ ሰማይ ያረገው ዓርገ በሰማያት ወነበረ በየማነ አብሁ በአባቱ ቀኝ ተቀመጠ፣ ተባለ ወነበረ በየማነ አብሁ። ዳግመ ይመፅ ይኮንን ሕያዋን ወሙታን ዳግም ይመጣል ሙታንና ሕያዋንን በሙታንና በሕያዋን ላይ ይፈርዳል፣ ተባለ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ያው ተብሎ ተመሰገነ። ከዚያ ድሮው ይመሰገንበት በነበረ ምስጋናው ሥጋ አካላዊ ቃልን ስለተዋሃደ ከአብ ከመንፈስ ቅዱስ ጋር ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ይእዜኒ ወዘልፈኒ ለዓለም ወላለም ዓለም አሜን ወአሜን ለይኩን ለይኩን ቅዱስ ሉስ እግዚአብሔር ያው ተሳለነ ተብሎ ተዘመረለት። ለምን ይሄ ሥጋ ያን ረቂቁን አካል አካላዊ ቃል የቃልን ገንዘብ የእግዚአብሔር ወልድን ገንዘብ ገንዘቡ ስላደረገ ሥጋ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ተባለ። በክብር አረገ የኛ ጌታ በአባቱ ቀኝ ተቀመጠ። ዛሬ በአባቱ ቀኝ ተቀምጦ የቤተ የቤተ ክርስቲያን ራስ ሆነ። የኛ ሰውነት በችሩቤል ላይ ተቀምጦ የቃልን ገንዘብ ገንዘቡ ስላደረገ ያለ መቀላቀል ያለ መለያየት ስለተዋሃደ እግዚአብሔር ወልድን በችሩቤል ላይ ተቀምጦ የቤተ ክርስቲያን ራስ ሆነ። ዛሬ የሁላችን ራስ ኢየሱስ ክርስቶስ ነው። በአብ ቀኝ የተቀመጠው ያ ጌታ ዳግም ይመጣል ነው የሚለው ያ ጌታ ዳግም ይመጣል። ዓለማትን ያሳልፋል። ሙታንን ያስነሳል። ከዚያ በኋላ የእሱ የሆኑትን ይስባል። ማግኔት ነው። ሰው የዘራውን የሚያጭደው በማንም ላይ አይፈርድም። ይፈርዳል ተባለ እንጂ ይጠራል ነው። የእሱ የሆኑትን በነፃ ፈቃዳቸው የእሱ ሆነው የኖሩትን ይጠራል። በቀኝ ይቆማሉ። ማግኔት ነው። በዓለም ዙሪያ እሱ ሲገለጥ የእሱ የሆኑት ወደ እሱ ይመጣሉ። ባህሪያቸው፣ ነፃ ፈቃዳቸው፣ ምርጫቸው፣ እምነታቸው ያመጣቸዋል። ብዙ መዳቦች፣ ብዙ ቆርቆሮዎች፣ ብዙ ብረትነት የሌላቸው አርቲፊሻሎች ባሉበት መካከል ብረትነት ያላቸው ነገሮች ቢኖሩ ምንድን ነው የሚላከው? ብረቶች እንዲሰበሰቡ ንገሩኝ ዋካቸው ብዙ መዳቦች፣ ብዙ ቆርቆሮዎች፣ ብዙ አርቲፊሻሎች፣ ብዙ ብረት መሰሎች ባሉበት መካከል ብረት ይኖራል። ብረቱን ከነዚህ አርቲፊሻሎች ለመለየት ምንድን ነው ማድረግ ያለብን? ማግኔት መላክ ነው። ማግኔቱን በዚያ አካባቢ ስናንዣቦ ብረትነት ያላቸው የብረት ተዘምደ ያላቸው በራሳቸው ይመጣሉ። ይሰበስባቸዋል፣ ያስቀምጣቸዋል። ብረትነት የሌላቸው ይቀራሉ። ስለዚህ ክርስቶስነት ያላቸው በክርስቶስ ሕይወት ያላቸው እውነተኞች ክርስቲያኖች በእሱ ማግኘትነት ይሰበሰባሉ። በእሱ ጠሪነት ወደ እሱ ይመጣሉ። በቀኙ ይቆማሉ። ንዑ ቡሩካኑ ለአዌ ትረሱ መንግሥተ ሰማያት ዓለም ማለት አባቴ ዓለም ከመፈጠሩ በፊት ያዘጋጀላችሁን የዘላለም መንግሥት ወረሱ የሚል ድምፅ ይሰማሉ። ያሁላችሁ ያ ተስፋችን ነው። በአብቀኝ የተቀመጠ ያ በአብቀኝ የተቀመጠው ዛሬ ያ የሚጨበጠው የሚዳሰሰው ያ ባጭር ቁመት በጠባብ ደረት የሚታየው ሱ ምልአቱ በሰማይም በምድርም ስለሆነ የሌለበት ስለሌለ ዛሬ ከሌና ከናንተ ጋር አሁን በመካከላችን ባልና ሚስት ቁጭ በፍቅር ሲጸልዩ አብሮ ነው። ልጆችና ወላጆች በአንድ ላይ በፍቅር ሲጸልዩ አብሮ ነው። ካህናትና ምእመናን አንድ ላይ ሆነን ስንጸልይ አብሮ ነው። ባልንጀራሞች አብረው ሲጸልዩ አብሮ ነው። ሁለትም ሶስትም ሆናችሁ በስሜ በተሰበሰባችሁበት ሁሉ እኔ ያለው ነው። ስለዚህ እንቲ አሁ ለቃል ኮነ ለስጋ የኃይለኛው አካላዊ ቃል ገንዘብ ለደካማው ስጋ ስለሆነ ደካማው ስጋ የኃይለኛውን አካላዊ ቃል ገንዘብ ገንዘቡ ስላደረገ ደካማው ኃይለኛ ሆነ። ደካማው ኃይለኛ ከመሆኑ የተነሳ ሞትን አሸነፈ፣ በክብር አድረገ፣ በአባቱ ቀኝ ተቀመጠ። ዳግም ይመጣል፣ አለማትን ያሳንፋል። የሚሳነው ነገር ስለሌለ ሙታንን ይጠራል፣ ያስነሳል፣ ከልጆቹ ጋር ለዘላለም ይኖራል። የሚሳነው ነገር ስለሌለ ያ የሆነው ለምንድን ነው? ደካማው ኃይለኛውን ስለተዋሃደ። በጣም ጥሩ። ሁለተኛው አረፍተ ነገር ምንድን ነው የነበረ? ሁለተኛው አረፍተ ነገር ምንድን ነው? እንቲያሁ ለቃል ከሆነ ለስጋ ብያለሁ። ወእንቲያሁ ወእንቲያሁ ለስጋ ከሆነ ለቃል አስደናቂው ነገር እዚህ ላይ ወእንቲያሁ ለስጋ ከሆነ ለቃል ወእንቲያሁ ለስጋ ከሆነ ለቃል እዚህ ላይ ነው የሚያስገር እዚህ ላይ ነው እግዚአብሔር የቱን ያህል እንደሚወደን እንደሚያፈቅረን የሚያስደንቀው እጹብ ነገር እዚህ ላይ ነው። አባቶቻችን የሚገርመው ይላሉ እግዚአብሔር ዓለማትን ከፈጠረበት ጥበቡ ሰው ሁኖ ዓለምን ያዳነበት ጥበቡ የረቀቀ ነው፣ የሚገርም ነው፣ የሚደንቅ ነው። ሰውን የቱን ያህል ቢወድ ነው አሉ አባቶቻችን። አያችሁ፣ እንቲያሁ ለስጋ ከሆነ ለቃል፣ የስጋ ገንዘብ ደግሞ የቃል በመሆኑ በተዋህዶ ከስጋ ጋር በመዋሃዱ ከእኛ ሰውነት ጋር በመዋሃዱ እግዚአብሔር ወልድ ያለመለያየት ያለመጠፋፋት ያለመለያየት ከኛ ስጋ ጋር በመዋሃዱ ምክንያት የማይጨበጠው የማይዳሰሰው፣ የሚጨበጥ የሚዳሰስ ሆነ። ሰማያት የማይችሉት በአንዲት ድንግል ማሕፀን እንደ ማንኛችንም ሕፃናት በማሕፀን ዘጠኝ ወር ከአምስት ቀን ተቀመጠ እንደ ማንኛችንም ሕፃናት በእናታችን ማህፀን ሳለን ከእናታችን በመለኮት ጥበብ በምናገኘው ምግብ በማህፀን እንደምናድግ ከወላዲት አምላክ ከድንግል ማርያም እንደ ማንኛችንም ሕፃናት ምግብን በማህፀን እየተመገበ ዘጠኝ ወር ከአምስት ቀን ቆየ። መመገብ ባህሪው ያልሆነ ባህሪ የሆነ የእኛም ባህሪ ስለተዋሃደ እንደ ማንኛችንም ተወለደ። ምንም በተአምር በህቱም ድንግልና ቢወለድም ስንወለድ እንደምናለቀስ አለቀሰ። ተወልደን ልብስ እንደሚያስፈልገን ስለሚበርደን ልብስ ለበሰ። እንደ ማንኛችንም የእናቱን ጡት ጠባ። እንደ ማንኛችንም ቀስ በቀስ አደገ። ሱራፌልን፣ ኪሩቤል ቅዱሳን መላእክት ያለ ምንም ማቋረጥ ቅዱስ ቅዱስ እያሉ የሚያመሰግኑት አምላክ አበ እመ እያለ ታዘዘ። ለድንግል ማርያም ታዘዘ። ለአሳዳጊው ለጠባቂው ለዮሴፍ ታዘዘ። ለጎረቤቶች ታዘዘ። ለታላላቆቹ ታዘዘ። እንደ ማንኛችንም ተማሪዎች ተማረ። ለአርአያነት፣ ለምሳሌነት ነው እና የእኛን ጥምቀት ለመባረክ እንደ ማንኛችንም ተጠመቀ። ጾማችንን ለመባረክ እንደ ማንኛችንም እንደ ሙሴ ጾመ አርባ ቀን አርባ ሌሊት እህል ውሃ ሳይቀምስ እንደ ማንኛችንም ሰው ሆኗል እና ተራበ። በተራበ ጊዜ ዲያብሎስ ፈተነው። ትኩስ ጋቧ አመጣለን ሱባኤውን እንዲሽ ሱባኤውን እንዳይጨርስ ፈተነው። ፈተናን ሁሉ አለፈ። እንደ ማንኛችንም ተዘዋውሮ አስተማረ። ለአስተማሪዎች በኩርና ምሳሌ ሆነ። በማስተማር ጊዜው ብዙ መከራ ደረሰበት። ቅድም የቃልን ገንዘብ ገንዘብ በማድረጉ ተአምራት እንዳደረገ ሁሉ ቃል ደግሞ የስጋን ገንዘብ ገንዘብ ስላደረገ አንድ ሰው ሲያስተምር የሚደርስበት ፈተና ሁሉ ደርስበት። ከመጀመሪያው ጀምሮ እስከ ቀራንዮ ድረስ በጉባኤው አንድም ቀን ቃሉን በቀና ልቦና ሁሉ አያዳምጡትም ነበር። ብዙዎች በቀና ልቡና የሚያዳምጡትን ያህል ጥቂቶቹ ደግሞ ከሳሾቹ ነበሩ። የሚለውን ቀና ትምህርት የሚያጣምሙ ነበሩ። ተርጉመው ስሙን የሚያጠፉ ነበሩ። ሁልጊዜ በጉባኤ እየተከታተሉ የሚያጠምዱት ነበሩ። እንደ ዛሬው ቪዲዮ ካሜራ ቢኖር እንደ ዛሬው በጡት በኪስ በኪስ እየተሸሸገ የሚቀረጥበት ቴፕ ቢኖር እንዲህ ሊያደርጉት ኑሮ ነው። በዚያ በኋላ ቀር ተንኮል፣ በኋላ ቀር ሴራ ሦስት ዓመት ሙሉ በየጉባኤው በዋለበት ባደረበት እየተከታተሉ ቀና ትምህርቱን የድ የሚያዳምጡ ያሉትን ያህል ትምህርቱን የሚያጣምሙ ከሳሾቹ ነበሩ። ተብትበው ተብትበው እውነቱን ውሸት አድርገው ቀናውን የእግዚአብሔር ቃል አጣመው ተርጉመው እንዲህ ሲል እንዲህ ማለቱ ነው ብለው ሌላው ሳይቀር ያነጻቸው ለምጻሞች፣ ያረታቸው አንካሶች፣ የፈወሳቸው በሽተኞች፣ ዓይን የሰጣቸው እውራት ሰውነታቸው የረታው የሰለሉ ሽባዎች ከሙታን ያስነሳቸው ሙታን፣ እነሱ ሳይቀሩ አብረው ስቅሎ ስቅሎ አሉ፣ አብረው ወነጀሉት፣ አብረው ከሰሱት። እንደ ማንኛችንም እንደነ ቅዱስ ጳውሎስ እንደነ ቅዱስ ጴጥሮስ ከመጀመሪያ ጀምሮ እንደ ማንኛቸውም እውነተኞች ሐዋርያት በኩርም ለመሆን ነውና ምሳሌም ለመሆን ነውና በዳኞች ፊት ቀረበ፣ ተመረመረ፣ ተከሷልና ተፈረደበት። እጆቹ እግሮቹ እንደ ብራና ተወጠሩ፣ ተገረፈ፣ ጀርባው ተተለተለ፣ ስጋው ተዘለዘለ፣ የጀርባው ስጋ አለቀ፣ ደሙ እንደ ውሃ ገረፈ፣ ደሙ እንደ ውሃ ጎረፈ፣ አጥንቱ ተቆጠረ። እጆችን እግሮቹን ቸነከሩት፣ በመስቀል ላይ ሰቀሉት። ተጠማ። የስጋን ገንዘብ ገንዘቡ ስላደረገ በመስቀል ላይ ተሰቀለ። ከዚያም በፊት አባት ሆይ ፈቃድስ ቢሆን ይህን ጽዋ ከኔ ያርቅልኝ አለ። ለምን ማለት የሚገባውን ደካማውን ስጋ ገንዘቡ ስላደረገ በተዋህዶ አካሉ ስላደረገው ተጠማሁ አለ። በተጠማ ጊዜ እኛ ክፉዎች ሰዎች መራራ ሐሞትን ሰጡት ጠጣው። በጥም ጊዜ መራራ ሐሞት እንዴት ተብሎ ነው የሚጠጣው? በጣም ከባድ ነው። እንደማንኛችንም ማንኛቸው እውነተኞች ሐዋርያት በመስቀል ላይ በጣየሞት ላይ እንደሚሰቃዩት ተሰቃየ። ከስቃዩ ብዛት የተነሳ አምላኬ አምላኬ አምላኬ ለምን ታደግግኝ ያለው፣ አምላኬ አምላኬ ለምን ተውኸኝ አለ ማለት የሚገባው እንደ ካማ ሥጋ ገንዘው ስለአደረገ ስለተዋደው፣ ለምን ተውኸኝ ሥቃይ በዛብኝ አለ። በጣም የሚገርማችሁ በዚያ ሥቃይ ላይ እያለ የለም ያሰቃዩት ሰዎች አባ ስረይ ሎሙ እስመ እያምሩ ይያምሩ ይገብሩ አለ። የሚያደርጉትን ነው አያውቁትምና ይቅርበላቸው ብሎ ጸለየ። አያቸው እንደ ሰማ ቅለጥ ሲችል እንደ ገል መከስከስ ሲችል እንደ አመድ አድቆ በነፋስ ፊት ያለ ትቢያ ማድረግ ሲችል እንደማይችል ሆነ ለምን የማይችለውን አካል ገንዘቡ ስላደረገ መሞት የማይገባው እሱ የስጋን ገንዘብ ገንዘብ ስላደረገ አባት ሆይ ነፍሴን ተረከብ ብሎ ለብሱን አስረክበ መሞት የማይገባው በሥጋ ሞተ። መቀበር የማይገባው በሶስት ክንድ ከስንዝር መሬት ተቀበረ። ለምን የሥጋ ገንዘብ እንቲያሁ ለሥጋ ኮነ ለቃል ማለት፣ አዎ የቃል የሥጋ ገንዘብ ለቃል ስለሆነ፣ አያችሁ በሰማይና በምድር የመላ አምላክ ምልአቱ በኪሩዌል እንዳለ ቢሆንም ተወስኗልና የስጋን ገንዘብ ገንዘቡ አካሉ አድርጓልና በሶስት ክንድ ከዘንዘር መሬት ተቀበረ በሶስተኛው ቀን ይክበር ይመስገን ከሙታን ተለይቶ ተነሳ ያ ደካማ ስጋ ከሙታን ተለይቶ ተነሳ ለምን ወደ ቀደምንትናችን እንመለስ አካላዊን ቃል ኃይለኛውን ስለተዋሃደ ይሄ ደካማው ከሙታን ተነሳ በክብር አረገ፣ በአባቱ ቀኝ ተቀመጠ። ቅድም እንዳልነው በተዋህዶ ይህ ድንቅ አምላክ ነው። አምላካችን ይህ ድንቅ አምላክ የተዋረዶ ስራውን ሁሉ ፈጽሞ በአባቱ ቀኝ ተቀመጠ ማለት ዛሬ የምናስበው ወደ ቀደመ ክብሩ ተመለሰ። እንደ ትናንትናው እያለቀሰ እንደ ትናንትናው እየቃተተ እንደ ትናንትናው እየተሰደበ እንደ ትናንትናው እየተተፋበት እንደ ትናንትናው እየወደቀ እየተነሳ እንደ ትናንትናው እየተራበ እየተጠማ እንደ ትናንትናው እየበላ እየተጠጣ እንደ ትናንትናው እየተወነጀለ እየተከሰሰ አይደለም። ዛሬ ያለው ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እየተባለ ነው። በራዕየ ዮሐንስ ላይ ተጽፎ እንደምናገኘው ቅዱስ ቅዱስ ቅዱስ ሰማይና ምድርን ፈጥራሃልና ስለ ፈቃድህም ሆነዋልና ምስጋና ለአንተ ይገባል። ዛሬ እሱ የሚመሰገን አምላክ ነው። ዛሬ እሱ ሁላችን በጉልበቶቻችን የምንንበረከክለት ከንፈሮቻችን ትቢያ እየላሱ መሬት የምንስምለት ይህን በማድረጋችን የምንባረክለት አምላካችን ነው። ዛሬ እግዚአብሔር ወልድ ኢየሱስ ክርስቶስ በአብ ቀኝ ተቀምጦ፣ ዛሬ የእኛን ምሕረት እንደ ዝናም እያፈሰሰ ነው። ዛሬ የእኛን የኃጢአት ራቁትነት ገመናችን በቸርነት ልብሱ እየሸፈነ ነው። ዛሬ ርኩሰታችን በቸርነቱ በምሕረቱ በይቅርባይነቱ በኃጢአት አስተስረይነቱ እሱ ዛሬ ኃጢአታችን እያስተሰረየ በምሳ በቅዱስ ቁርባን ሕይወታችን እየቀደሰ እያነጻ ዛሬ ሐዋርያትን ወደ ዓለም ዙሪያ ሁሉ እየላከ ወንጌላውያንን ሁሉ እያበዛ ዛሬ፣ በኢንተርኔቱ፣ ዛሬ በኬብሉ በቴሌቪዥኑ፣ ዛሬ በጋዜጣው፣ ዛሬ በቴሌቪዥኑ፣ ዛሬ ሰማዩም ምድሩም ቃሉ ይፈጸም ዘንድ ለሱ ምስክር ሆኗል። ምን አለ? ጌታ ስለመምጣቱ ሲጠይቁት ቀኑን አልነገራችሁም ግን ምልክቱን ልንገራችሁ ብሎ ምልክቶችን ሁሉ ከነገረ በኋላ አንዱ ከምልክቶች ይህ የመንግስት ወንጌል በዓለም ዙሪያ ሁሉ ይሰበካል። ዛሬ የእኛ ጌታ ዛሬ በወደዳቸው ሁሉ አድሮ ቃሉን እያሰራጨ ነው። ዛሬ ዓለምን እየለመነ ነው። ዛሬ ዓለምን የሚለምነው ምን ይላል ሮሜ ስምንት ላይ በአብ ቀኝ ያለው ስለእኛ የሚለምነው ይላል እየቃተተ እያለቀሰ ማለት አይደለም ስለእኛ የሚለም የሚለምነው ማለት ነው ሐዋርያትን በመላክ ወደ ዓለም ዓለም እባክሽ ነይ እንታረቅ ነው ሐዋርያትን ወይ የላከ ወደ ዓለም እባካችሁ ወደ እኔኑ ነው ወንጀላውያንን ካህናትን እየላከ እባካችሁ ነው ልመናው። ይህ የመሰለ ቤተ ክርስቲያን በሰው ሀገር እየሰራ እባካችሁ ነው። ካህናትን እየላከ ዲያቆናትን እባካችሁ ነው። የምንፈልገውን ሁሉ እያሟላ እባካችሁ ከእኔ ጋር ነው። ያ ከድንግል ማርያም የተዋድኩት ስጋ ራሳችሁ ነው። እናንተ አካሎች ናችሁ። ከእኔ ጋር ለዘላለም ነግሳችሁ ሕያዋን ሆናችሁ አብራችሁ ኑሩ። ዛሬ የኛ ጌታ በዚህ አይነት ምሕረት በዚህ አይነት ጩኸት አብሮናለ። እኛም የምንኖረው በዳግም መምጣቱ በተስፋ ትንሣኤ ሙታን ነው የምንኖረው ለአሜሪካ ኑሮ አይደለም የምንኖረው ለዚህ ዓለም ብቻ አይደለም እኛ የምንኖረው ለሚመጣው ተስፋ ነው የእኛ ጌታ ደካማውን ኃይለኛ አድርጎ በተዋህዶ አካላዊ ቃል እግዚአብሔር ወልድ የወደቀውን ደካማውን ስጋ ከእሱ ጋር አዋሃዶ ከኃይለኛው ጋር ደካማውን ኃይለኛ አደረገው የተዋረደውን በኪሩቤል ላይ አከበረው እግዚአብሔር የተመሰገነ ይሁን ምን ማረው? ምንድነው ከዚህ? ኃይለኛው ደካማውን ገንዘቡ አድርጎ ደካማውን ኃይለኛ አደረገው፣ ደካማውን አከበረው፣ ሙቱን ሕያው አደረገው፣ ደሃውን ባለጸጋ አደረገው፣ የመንፈስ ባለጸጋ። ምንድነው የምንማረው? ቃሉ የሚለን ምንድነው? እኔ እንዳደረግኩ እናንተን በደረጃችሁ አድርጉልኝ እግዚአብሔር ስጦታውን የሰጣቸው ነቢያት፣ እግዚአብሔር ስጦታውን የሰጣቸው ሐዋርያት፣ እግዚአብሔር ስጦታውን የሰጣቸው ሰማይታት፣ እግዚአብሔር ስጦታውን የሰጣቸው ጻድቃን በመንፈስ ዓለም እንድል ያደረጉ ኃይለኞች ነበሩ። እነዚህ ኃይለኞቹ ግን በማስተማራቸው፣ በጸሎታቸው፣ በምልጃቸው፣ በቃል ኪዳናቸው ከደካሞቹ ከእኛ ጋር ሆኑ። በሚችሉት ሁሉ እኛን ደካሞቹን ረዱ። እኛን ደካሞቹን ረዱ ማለት ከኃይለኛው ከክርስቶስ ጋር አገናኙን። የኛ ደካማ ሕይወት የኛ ደካማ ሥጋ ኃይለኛውን ክርስቶስን በእምነት ሲያገኝ፣ እኛም የክርስቶስ ማደሪያዎች ስንሆን፣ በጥምቀት ሁለተኛ ተወልደን የእግዚአብሔር ልጆች ስንሆን፣ ኃይለኞች ሆን ኃጢአትን በክርስቶስ ቸርነት በሥጋው ደግሞ የምናሸንፍ መቃብርን የምናሸንፍ ሞትን የምናሸንፍ፣ ዲያብሎስና ሰራዊቱን የምንቀጠቅጥ እኛ ካወቅንበት እውነተኛ ልጆቹ ከሆን የእግዚአብሔር ልጆች ደካሞቹ ዓለምን እንዲያሸንፉ አደረጉ። ስለዚህ ዛሬም በምድር ላይ ዛሬም በምድር ላይ ልክ እንደዚያን ጊዜ ዛሬም አሉ። እግዚአብሔር በሰጣቸው ጸጋ በማስተማር በመንፈሳዊ ሥራ ኃይለኞች፣ በመዘመር ኃይለኞች በተሰጣቸው መንፈሳዊ ስጦታ ኃይለኞች፣ ከዚህም ጋር ደግሞ የገንዘብ ኃይለኞች ማለት የገንዘብ ባለጸጎች፣ የእውቀት ኃይለኞች ማለት የእውቀት ባለጸጎች፣ የጉልበት ባለጸጎች፣ የእውቀት፣ የገንዘብ፣ የጉልበት ኃይለኞች የሆኑት ሁሉ፣ የጤና ኃይለኞች የሆኑት ሁሉ፣ የሰላም ኃይለኞች የሆኑት ሁሉ፣ ጉልበት ከሌላቸው ጋር፣ ሰላም ከሌላቸው ጋር እውቀት ከሌላቸው ጋር፣ አዋቂዎች እውቀት ከሌላቸው ጋር፣ ሀብታሞች ምንም ከሌላቸው ጋር፣ ጤነኞች ከሌላቸው ጋር፣ ብርቱ ከደካማው ጋር፣ ገላትያ ሦስት ላይ እንደሚነግረን ከናንተ መካከል እኮ ሁላችሁም አንድ ናችሁ ነው የሚሉ። ስለዚህ ያንዳችን ኃይል ለደካሞቹ ሆኖ፣ ያላቸው ለሌላቸው፣ የኃይለኞች ኃይል ለኛ ለደካሞች ብርታት ሆኖ እስካሁን ድረስ ቤተክርስቲያን ቆይታለች። ዛሬስ ምንድን ነው የሚሰራው? እግዚአብሔር የገንዘብ ባለጸጋ ያደረጋችሁ፣ እግዚአብሔር የእውቀት ባለጸጋ ያደረጋችሁ፣ እግዚአብሔር የጤና ባለጸጋ ያደረጋችሁ፣ እግዚአብሔር የመልካም ነገር ሁሉ ባለጸጋ ያደረጋችሁ፣ ገንዘብ ከሌለን ጋር፣ እውቀት ከሌለን ጋር፣ ጉልበት ከሌለን ጋር ጤና ከሌለን ጋር ከደካሞቹ ጋር የቱን ያህል ተዋህዳቸዋል? የቱን ያህል ለመተጋገዝ ተዘጋጅተናል? የቱን ያህል ያለው ከሌለው ጋር አብሮ ለመብላት አብሮ ለመጠጣት አብሮ ለመከራውንም ደስታውንም አብሮ በህብረት ለመሳተፍ የቱን ያህል ዝግጆች ሆነላል? ተዋህዶ ማለት ይሄ ነው። እየተግባባን ነው። ተዋህዶ ማለት ይሄ ተዋሂዶ ማለት ደጋግመን እንደተነጋገርነው እንደተነጋገር ነው ሁሉ ተዋሂዶ ማለት ነጩ ክርስቲያን፣ ቢጫው ክርስቲያን፣ ጥቁሩ ክርስቲያን፣ ቀዩ ክርስቲያን ራሳቸው ክርስቶስ ሆኖ እነሱም አንድ አካል መሆናቸውን ሲያምኑ ነው ተዋሂዶ ማለት ነው። የነጭነት ቀለም፣ የጥቁርነት ቀለም፣ የቢጫነት ቀለም የቀይነት ቀለም ሳያግዳቸው በክርስቶስ ደም አንድ መሆናቸውን አንድ አካል መሆናቸውን ሲያምኑ ተዋህዶ ማለት ነው። አውሮፓዊነት፣ አሜሪካዊነት፣ አፍሪካዊነት አይጉር ክፍለ ሀገር ሳይበግራቸው፣ ሳይገታቸው፣ ሳይጋርዳቸው አንድ የሆኑ እንደሆን ያ ነው ተዋህዶ ማለት ነው። ከዚህም ደግሞ አነስ እያልን ስንመጣ ወደ ሀገራችን የኢትዮጵያ ቤተክርስቲያን ተዋህዶ ናት ማለት ኦሮሞውን ክርስቲያን፣ አማራውን ክርስቲያን፣ ትግሬውን ክርስቲያን፣ ትግሬነት፣ አማራነት፣ ኦሮሞነት ሳይጋርደው ሳይበግረው፣ ቋንቋ፣ ጎሳ፣ ቀለብ፣ ስልጣን፣ ገንዘብ፣ ወገድ፣ ጉልበት፣ ሀብት ሳይበግረው አንድ መሆናችንን ስናምን ተዋህዶ ማለት ያለው በቤተ ክርስቲያናችንም አንድ አካል መሆናችን በኑሮ ስንኖር ሀብት ያላችሁ ከሠራተኞቻችሁ ጋር፣ የቤት መቤቶች ከገረዶቻቸው ጋር፣ ገረድ የሚለው ቃል ቢቀርም ያው ነው። ዛሬ ከዘመኞቻችሁ ጋር አንድ መሆናችሁን ስታምን፣ አንድ መሆናችን ስናምን ያ ነው ተዋህዶ ማለት። የኃጢአተኛውን ኃጢአት መሸፈን ስንችል፣ የደካማውን ድካም መሸነፍ ስንችል ተዋህዶ ማለት ያ ነው ሚስ በጠባይ በነገር ሁሉ ደካማ ስትሆን ባል በተሰጠ እውቀት በተሰጠ መንፈሳዊ ኃይል ደካማ ሚስቱን በሁሉም ነገር ሲያበረታት ነው ሲያጽናናት ነው ሲችላት ነው ሲታገሳት ነው ሚስትም ደካማ ቢሆንባት ባሏ ስትታገሰው ገመዳውን ስትሸፍን ደካማነቱን ሁሉ ስትሸክም እሷ ብርቱ የሆነችው ደካማውን እሱን ብርታት ስትሆነው ተዋህዶ ማለት ያ ነው የተዋህዶ ምስጢር ይሄ ነው። ስለዚህ ገነት በተዋህዶ ነው። መንግሥተ ሰማያት በተዋህዶ ነው። ዘላለማዊነት በተዋህዶ ነው። በተናጠል የለም። በመንግሥተ ሰማያት ለብቻ የነጭ አህጉር የለም፣ የቢጫ አህጉር የለም፣ የጥቁር አህጉር የለም፣ የጥቁር የእንትን አህጉር የለም። በመንግሥተ ሰማያት አንድ አይነት ሰዎች በተዋህዶ ነው እዚያ ውስጥ የሚገባው በፍቅር ነው እዚያ ውስጥ የሚገባው በመንግስተ ሰማያት ቡድን የለም። በእግዚአብሔር መንግስት በገነት በተዋህዶ ነው። በክፍለ ሀገር አይደለም፣ በጎንደሬነት አይደለም፣ በሸዋነት አይደለም፣ በወለጋነት አይደለም፣ በሐረርነት አይደለም፣ በጎጃሚነት፣ በወሎነት አይደለም፣ ወይም በኦሮሞነት አይደለም፣ በትግሬነት አይደለም፣ በአማራነት አይደለም። በመንግስተ ሰማያት በፍቅር በተዋህዶ ነው። በመንግስተ ሰማያት በአድም አይደለም፣ በተዋህዶ ነው፣ በገነት በእግዚአብሔር መንግስት በቤተ ክርስቲያን የሚገኘው ፀጋ በፍቅር በተዋህዶ ባአድም አይደለም በቡድን አይደለም በድርጅት አይደለም በፍቅር በተዋህዶ ስለዚህ የወደቀውን ስጋ ኃይለኛው ስለተዋህዶ ኃይለኛ ያደረገው ስለዚህ ዛሬ በከተማችን በየመንገዱ የተልከሰከሱትን የወደቁትን ወገኖቻችንን ማነው ኃይለኛ የሚያደርጋቸው ማነው የሚመልሳቸው ወደ ቀደመ ጤንነታቸው ወደ ቀደመ ክብራቸው ኢትዮጵያዊነታቸው የሚመልሳቸው ማን ነው? ዛሬ ቁንዳላ ተሰርተው ጉትቻ አድርገው በየመንገዱ አፋቸው ምድጃ ሆኖ እየተልከሰከሱ ያሉትን ማን ነው? ቡሽ መጥቶ ሊያነሳልን ነው? ሰጠን እኮ የአሜሪካን መንግስት፣ ተጠናከሩ በኮሚኒታችኋል፣ ተጠናከሩ በህብረታችሁ፣ በአንድነታችሁ እኔ ልርዳችኋል። ስለዚህ ህብረታችን ኮሚኒቲያችን አንድነታችን ማጠናከር የወደቁትን ማንሳት ወደ ቀደመ ታሪካችን እንመለስ። ኢትዮጵያውያን አንድ ናቸው። ኢትዮጵያዊ ኢትዮጵያዊነቱን ነብር ዝንጉርጉርነቱን ሊቀይር ይችላል ወይ ነው ያለው። ነብር በአንድ አካሉ ቀይ አለ፣ ነጭ አለ፣ ጥቁር አለ፣ ዝንጉርጉር ነው። እኛም በአንዲት ኢትዮጵያ በአንዲት ቤተክርስቲያን በአንዲት ሀገር ቀይ አለ፣ ጥቁር አለ፣ ጠይም አለ የተለያየ ቋንቋ አለ፣ የተለያየ ጎሳ አለ። ዝንጉርጉር ነው። ዝንጉርጉርነታችን አይቀየርም። ዝንጉርጉርነታችን ግን በአንድ ክርስቶስ፣ በአንዲት ኢትዮጵያ፣ በአንዲት ቤተ ክርስቲያን አንድ ነው። ወደ ቀደመ ታሪካችን እንመልስም። አፍሪካውያን በባርነት ሲቀጠቀጡ ኢትዮጵያውያን በነጻ የኖሩት በተዋህዶ ስለነበሩ ነው። በተዋህዶ አንድ ስለነበሩ ነው። ወደ ቀደመ ታሪካችን እንመለስ። ወደ ቀደመ የሁላችሁ ጌታ ተዋረደ በሥጋ ወደ ቀደመ ክብሩ ተመለሰ። ምናስበው ያን ነው። አገራችን እስከ መቼ ነው ለማይሁና ተዋርዳ የምትኖረው? አገራችን ወደ ቀደመ ክብሯ የምትመለሰው? መሬቱ ወደ ቀደመ አረንጓዴ ጫካው የሚመለሰው? ማሩ፣ ወተቱ፣ ምርቱ ወደ ቀደመ ክብሩ የሚመለሰው? ኃይለኛው ደካማውን ከፍ ሲያደርገው፣ አንድ ሲያ፣ ስንተባበር፣ አንድ ሰው ስንዋሃድ ነው። እግዚአብሔር የተመሰገነ ይሁን። እርገት በተዋህዶ ሁሉም ነገር በተዋህዶ ስለሆነ የተዋህዶን ምስጢር ይግለጥልን። የወላዲት አምላክ የድንግል ማርያም ምንጃ፣ የቅዱሳን መላእክት፣ የቅዱሳኑ ተራዳይነት ሁሉ በረከታቸው፣ ጸጋቸው በሁላችን ላይ ይደር። እግዚአብሔር የተመሰገነ ይሁን። ደህና አሰለ